ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ አምሃሪክ ያገኙ። ወቅታዊ ጉዳዮች በጾታ ላይ የሚደረግ የአመጻ ጥቃትን ለመቃወምና እኩልነት ላይ የሚደረግ መድሎ ይብቃ በሚል መርህ በመቶ ሺዎች የሚቆጠሩ አውስትራሊያውያን ብሪትኒ ሂግንስን ግሬስ ተምና የአገሪቱ ዋና ፖለቲከኞችን ጨምሮ በመላው አውስትራሊያ ለተቃውሞ ሰልፍ ወጥተዋል። የሰልፉ አዘጋጆች አሁንም ድረስ ክፍት ነው የተባለውን ከጠቅላይ ሚኒስትሩ እንዲሁም የሴቶች ሚኒስትሯ መሪስ ፓይን የቀረበላቸውን በግል እንወያይ ግብዣም ውድቅ አድርገዋል። ማርች ፎር ጀስቲስ ለፍትህ የተወጣ ሰልፍ የሚል መርህ የተሰጠው ሰልፍ አዘጋጅ የሆኑት ጄኒን ሄንሪ ምክትል ጠቅላይ ሚኒስትሩ ማይክል ማኮርመን ከ14 ወራት በፊት ለፓርላማ ይፋ የሆነውን የሰብአዊ መብቶች ሪፖርት በቅጡ አለመመልከታቸውን በሰልፉ ላይ በአግራሞት ተናግረዋል። የአውስትራሊያ የሰብአዊ መብቶች ኮሚሽን ሪፖርት በአቃቢ ሕጉ ጠረጴዛ ላይ የተቀመጠው ከአስራ ሁለት ወራት በፊት ነው። ነገር ግን በሪፖርቱ ላይ የተቀመጡት ማሳሰቢያዎች አንዳቸውም በተግባር ላይ አሏሉም። ሪፖርቱን እንመለከታለን ሲሉንም በመጠራጠር ነው የምንሰማቸው። እኔ የምነግሮት ምንድን ነው ተግባራዊ እንቅስቃሴዎች እንጂ ከቃላት ያልዘለለ መልስን አይደለም። ለዚህ ማስተማመኛ ይሰጡናል። ማክኮርማን እርግጠኛ የመሆነው እንደገና እንደምናየው ነው። ማስተማመኛ ግን አልሰጥም። እመለከታለሁ የሚለው መልስ መስማት አልፈልግም። ይህንን አመት ሙሉ ሲመለከቱት ነበረ። በጣም አዝናለሁ። ጊዜው አሁን ነው። ሌላ ተጨማሪ ሪፖርቶችን አንፈልግም። ለውጥ ነው የምንፈልገው። ለውጥ የምንፈልገው አሁን ነው። ሪፖርቱ ለ14 ወራት ከእርሶ ጋር ቆይቷል። ጊዜው የለውጥ ነው። ሪፖርቱ በአውስትራሊያ የስራ ቦታዎች የሚፈጸሙ የጾታ ትንኮሳዎችን በተመለከተ ላለፉት 18 ወራት በአገር አቀፍ ደረጃ የተደረገውን የምርመራ ውጤት ሲሆን አላማውም መከላከያ ላይ ያተኮረ ነበረ በጄኒን ሄንሪ የተመራውና በሺዎች በሚቆጠሩ ሴቶች በካምብራና በመላው አገሪቱ ከተሞች የተከናወነው ማርች ፎር ጀስቲስ ወይም ለፍትህ የተወጣ ሰልፍ ጾታን መሰረት ያደረጉ አመፅንና የጾታ ትንኮሳን ማውገዝን አላማው አድርጓል። ጠቅላይ ሚኒስትር ስኮት ሞሪሰን እና የሴቶች ሚኒስትር መሪስፓይን ሰላማዊ ሰልፉ ላይ ሳይገኙም ቀርተዋል። በአንጻሩ ከሰልፈኞቹ መካከል አራት ወኪሎችን በቢሮአቸው በግል ለማነጋገር ጥያቄ ቢያቀርቡም ውድቅ ማድረጋቸውን የሰልፉ አዘጋጅ ሚስ ሄንሪ ተናግረዋል። ለእኔ ጠቅላይ ሚኒስትሩን በግል ማነጋገር ማለት ለሴቶች ድምፅ መሆኔን አያረጋግጥልኝም። እኒህ ሰዎች ሊረዱን ይገባቸዋል። እኛ እዚህ የተገኘንበት ዋናው ምክንያት ስላልሰሙን ነው። የሴቶችን ድምፅ ለመስማት ስላልፈለጉ ነው። ስለ ግብዣቸው አመሰግናለሁ። ማየት የምፈልገው ስርዓታዊ የሆነ ለውጥን ነው። ይህ ከሆነ ነው በዚች ሀገር ላይ ጥያቄ የማይኖረን። በሰላማዊ ሰልፉ ላይ አብዛኛዎቹ የፖለቲካ ፓርቲ መሪዎች የተገኙ ሲሆን የግሪንስ ሴናተር ላሪሳ ዎተርስ እንቅስቃሴዎችን በተመለከተ በኦንላይን ይበቃል ማለት ይበቃል ነው ሲሉ መልእክታቸውን አስቀምጠዋል። ወመን ሀቭ ሀድ ይበቃል ማለት ይበቃል ነው። ከሚገባው በላይ ሆኖብናል። ጾታዊ ጥቃትን፣ መድሎን፣ ጾታዊ ትንኮሳን መስማት ሰልችቶናል፣ ህመምም ሆኖብናል። ከዚህ መንግስት መስማት የሚገባችሁ ነገር ለሴቶች ያላቸው ቦታ በሚገርም ሁኔታ ክብረ ነክ መሆኑን ነው። ከመቶ ሺዎች በላይ ጠንካራ ሴቶች የወጡበት ሰላማዊ ሰልፍ ላይ አስር ደቂቃን መድበው ድምጻቸውን ለመስማት ጊዜ አጥተዋል። ምናልባትም ምን አይነት ርኅራኄ ማሳየት እንዳለባቸው ወይም ምን አይነት ትክክለኛ ምላሽ መስጠት እንዳለባቸው ባለቤታቸውን ማነጋገር ይኖርባቸው ይሆናል። የቀድሞ የሊብራል ፓርቲ አባል የነበረችው ብሪትኒ ሂግንስ በ2019 ዓ ም በመከላከያ ሚኒስትሯ ሊንዳ ሪኖልድስ ቢሮ መደፈሯን ይፋ ካወጣች በኋላ ለመጀመሪያ ጊዜ ነበር በፓርላማ የተገኘችው። ሚስ ሂግንስ እንዳለችው ተስፋዋ የእሷ ታሪክ ሌሎችም ዝም እንዳይሉ የሚያበረታታና የጾታዊ ጥቃት እንዲቀንስም አስተዋጽኦ ለማድረግ ነው people that I dedicated my life to deny and downplay my lived experience. ለጥያቄ ሰዓት የቀድሞ አለቃዬን ለማየት ሄድኩኝ። ህይወቴን በሙሉ የሰጠኋቸው ሰዎች ናቸው። ክህደት ተፈጽሞብኛል። መላው የህይወት ልምዴ ዝቅ ተደርጎብኛል። ጋዜጦችን በየቀኑ ከጠዋቱ 11 ሰዓት ጀምሮ አነባለሁ፣ ምክንያቱም ስለ እኔ የፆታ ጥቃት በየቀኑ ምን አይነት መረጃዎችን እንደሚያወጡ ለመመልከት ዝርዝር መረጃዎች ከቀጣሪዎቼ በኩል በፍጹም ይፋ አልተደረገም። እነዚህ መረጃዎች ለበርካታ ዓመታት የሚከታተሉኝን ጥያቄዎች ለመመለስ የሚረዱኝ ነበሩ። እንግዲህ እነዚህ ሰዎች ናቸው ሕግን የሚቀርጹና አገርን የሚመሩ መሪዎቻችን፣ ምሳሌ ሊሆኑን ይገባቸዋል። እንደ ወርቅ የነጠሩም ሊሆኑ ይገባ ነበር። በሚያሳዝን ሁኔታ እነሱ እንደዚህ አይደሉም። በቢሮዎቻቸው ውስጥ የሚፈጠረውን ችግር መፍታት ካልቻሉ ቀሪዎቹን የአውስትራሊያ ሴቶች እንዴት ብለው ነው በእነሱ ላይ መተማመኛ ሊኖራቸው የሚችለው? በሴኔት ውስጥም የሴቶች ሚኒስትሯ መሪ ስፓይን ሰላማዊ ሰልፉን አለመሳተፋቸውን ተናግረው የብሪትኒ ሂገንስን ንግግር እውቅና እንደሚሰጡ ግን ተናግረዋል። በቅርቡ በነበሩት ሳምንታት ያሳሰቧትን ሰፋ ያሉ ሀሳቦችን አስቀምጣለች። በዚህ ምስማም አለው። ከሌበር ፓርቲ አባላት ጋርም የምንሰራበት ዋነኛው ዓላማ ይህ ነው። ከስራ ቦታ የሚፈጠሩ ችግሮችን በተመለከተ በገለልተኛ ወገን እንዲታይ ነው። ይህም በጣም ትኩረት የምንሰጥበት ነው። ሴነተር ፓይን አያይዘውም ከሰላማዊ ሰልፈኞቹ ወኪሎች ጋር ውይይት ለማድረግ ያቀረቡት ጥሪ አሁንም ክፍት መሆኑን ገልጸዋል። ሚስተር ሞሪሰን በበኩላቸው በተወካዮች ምክር ቤት ውስጥ ውሏቸው የሰልፈኞቹን አላማ እውቅና እንደሚሰጡ ተናግረዋል። Mr Speaker, that so many are able to gather here in this way, whether in our capital or elsewhere. በርካታ የሆኑ ሰዎች እዚህ መሰባሰብ መቻላቸው ጥሩም ትክክልም ነው። በዋና ከተማም እንዲሁም በሌሎች ከተሞች ሰላማዊ በሆነ መልኩ እውነተኛ የሆነውን ስሜታቸውንና ንዴቶቻቸውን ገልጸዋል። ይህ እውን የሆነ እንቅስቃሴ ነው። ሩቅ ባልሆኑ ቦታዎች ዛሬም ድረስ እንዲህ አይነት ሰልፎች መልስ የሚሰጣቸው በጥይት ነው። እዚህ ሀገር ግን እንዲህ አይደለም። ሚስተር ሞሪሰን አያይዘውም በጾታ እኩልነት መካከል ያለውን የጋራ ስምምነት ያልተጠናቀቀ ቢሆንም በሂደት ላይ መሆኑን ግን ገልጸዋል። የአውስትራሊያን ኦፍ ዘየር ተሸላሚ እንዲሁም በአሁን ሰዓት በጾታ ዙሪያ የሚደርሱ ጥቃቶችን ለማስቆም በመስራት ላይ ያለችው ግሬስታሚ በሆባርት የተደረገውን ሰልፍም ታድማለች። ይህ እንቅስቃሴ የባህል ለውጥ፣ ይህ የአስተሳሰብ ለውጥ፣ የጾታዊ ጥቃትን እንደምንም ምንም የመቁጠር ሁኔታን የማስቀረት ውይይት ከየት እንደተጀመረ ታውቃላችሁን? እዚህ ነው የተጀመረው። ይህ ድንገት የፈነዳ ቢዎት አይደለም። እነዚህ የጋራ ሀሳቦች ናቸው። በዜጎች ላይ የሚፈጠር ምንም ነገር ሲኖር መረዳዳት እና አንዳችን አንዳችንን ከፍ ማድረግ ይኖርብናል። ሰውን መውደድ ከባድ አይደለም። መዋቅራዊ ለውጥን ለማምጣት ማስተማርን መቀጠል ይኖርብናል። የተበላሸ ባህሪ ሁልጊዜም ቢሆን በጠላትነት ይቀጥላል። የሌበር መሪ የሆኑት አንቶኒ አልበኒዚ በበኩላቸው ሴቶች የጾታ ጥቃትን በተመለከተ ዝም ማለት እንደሌለባቸው አሳስበዋል። ሴቶች ወደፊት እንዲቀርቡ በይፋም እንዲናገሩ አበረታታለሁ። ወንዶችም ሴቶችን ግድ የሚሏቸውን ነገሮች እንዲሰሙና ምላሽ እንዲሰጡ አበረታታለሁ። ጸረ ሴት የሆኑ ባህሪዎችን፣ ጾታዊ ጥቃትንና የበላይና የበታች አስተሳሰቦች በአንድ የፖለቲካ ፓርቲ ብቻ የሚታዩ አይደሉም፣ በሁሉም የማህበረሰባችን ውስጥ አሉ። ይህንን የግድ ማድረግ የሚገባንም ወደፊት የሚመጡ ስጋቶችን በመመልከት መልስ መስጠት ስለሚኖርብን ነው። በጾታዊ ትንኮሳዎች ዙሪያ መረጃዎችንና እርዳታን ለሚሹ አድማጮቻችን ሁሉ አንድ ስምንት ዜሮ ዜሮ ሪስፔክት ወይም ደግሞ አንድ ስምንት ዜሮ ዜሮ ሰባት ሶስት ሰባት ሰባት ሶስት ሁለት በመደወል አገልግሎቱን ማግኘት ይቻላል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ መድመጥ ይሻሉ፣ በአፕል ፖድካስት፣ ጉግል ፖድካስት